የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትናንት ሰኔ ስድስት ቀን አምስተኛ ፓትርያርኳን በታላቅ ድምቀት ሾማለች። እዚህ የመንግስት ከፍተኛ ባለስልጣኖች፣ ዲፕሎማቶች፣ የሃይማኖት አባቶች፣ ካህናት፣ ሊቃውንት፣ የኤርትራ ገዳማት ተወካዮች በተገኙበት ስነ ስርዓት ላይ ብፁዕ አቡነ ቄርሎስ ቤተ ክርስቲያንንና ህዝብን በቅንነት ለማገልገል ቃለ መሐላ ፈጽመዋል። አስመራ ብርሃነ ብርኸ ተከታዩን ዘገባ አስተላልፏል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ኤርትራ እሁድ ሰኔ 6 2013 ብፁዕ አቡነ ቄርሎስን አምስተኛው ፓትርያርኩ አድርጋ ሾማለች። ብፁዕ ቅዱስ አቡነ ቄርሎስ በርዕሰ አድባራት ደብጼን ቅድስተ ማርያም ቤተ ክርስቲያን በተደረገው የሹማ ሥነ ሥርዓት ላይ ነው በብፁዓን ሊቃነ ጳጳሳት ተቀብተው አምስተኛው የኤርትራ ሊቃነ ጳጳሳት ፓትርያርክ ሆነው የተሾሙት። ዛሬ እሁድ ሰኔ 6 2013 በደቡብ ሪጅን የአድቀይ ሀገረ ስብከት ብፁዕ አቡነ ቄርሎስ የኤርትራ ኦርቶዶክስ ተዋሕዶ አምስተኛው ሊቃነ ጳጳስ ሆነው ተሹመዋል። ሹመቱም በአስመራ ርዕሰ አድባራት ደብረ ጽዮን ቅድስተ ማርያም ቤተ ክርስቲያን ተፈጽሟል ብለዋል። በሹመቱ ሥነ-ሥርዓት አምስተኛው ፓትሪያርክ ብጹዕ ቅዱስ አቡነ ቄርሎስ ሕዝብና ቤተ ክርስቲያኒቱን በቅንነት ለማገልገል ቃለ መሐላ ፈጽመዋል። ሕዝቤን እንዳፈቅርና በርኅራሄና በጥበብ እንድመራው በሁሉም አገልግሎቴ ያለ ልዩነትና መከፋፈል በመስራት አርአያ በመሆን የቤተ ክርስቲያን ሀብት ንብረትና ገንዘብ የእግዚአብሔር መሆኑን አምኜ በተገቢው ቦታ ለመዋል ቃል ኪዳን እገባለው ብለዋል። ፓትርያርኩ አያይዘውም የተጣለባቸውን ከባድ ኃላፊነት በብቃት እንዲፈጽሙ ምእመናንና የሃይማኖት አባቶች በጸሎት እንዲያግዟቸው ጥሪያቸውን አቅርበዋል። የጸሎት መርሃ ግብሩ ከተጠናቀቀ በኋላ ፓትርያርኩ በሞተር ሳይክልና መኪና ታጅበው ወደ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጽፈት ቤት ተሸኝተዋል። በመንበረ ፓትርያርኩ ጽፈት ቤትም ለክብራቸው የምሳ ግብዣ ተደርጓል። በሹመቱና በምሳ ግብዣውም የመንግስት ከፍተኛ ባለስልጣኖች፣ ዲፕሎማቶች፣ የሃይማኖት መሪዎች፣ ካህናት፣ ዲያቆናት፣ ሊቃውንት እንዲሁም ሌሎች ታዳሚዎች ተገኝተዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ